ዮሐንስ እንግዲህ ላለፉት 25 ዓመታት የኢትዮጵያ ተቃዋሚ ፖለቲካን በመምራት እውቅና ያተረፉት ኢንጂኒር ኃይሉ ሻውል ግብአተ መሬት ተፈጽሟል። እንዴት ነበር እንግዲህ የቀበር ስነስርዓቱ? የት ተቀበሩ? እንግዲህ ቅድስት ስላሴ ካቴድራል ነው የቀብር ስነስርዓታቸው የተፈጸመው። በኛ ሰዓት አቆጣጠር አስር ሰዓት ተኩል የቀብር ስነስርዓታቸው ተፈጽሟል ማለት ነው። እንግዲህ በጣም በርካታ ህዝብ ተገኝተዋል። ብፁዕ ወቅዱስ አባታችን አቡነ ማትያስም ተገኝተው ቃለ ምዕዳን እና እለቱ የተደረገውን ቡራኬ መርተዋል። በአጠቃላይ ደግሞ አፈ ጉባኤ አባዱላ ገመዳ ጨምሮ በርካታ የአበባ ጉንጉን እንደተበረከተ ተነግሯል። በአጠቃላይ በርካታ ህዝብ ተገኝተው ወዳጅ ዘመዶቻቸው ሰዎቻቸው ተገኝተው ሀዘናቸውን በመግለጽ በለቅሶም በተለያዩ ነገሮችም ቲሸርት የለበሱ ወጣቶችም መጥተው በከፍተኛ የሀዘን ድባብ የቀብር ስነ ስርዓቱ ተፈጽመዋላቸው። ቲሸርት የለበሱ ስትል አልገባኝም። ቲሸርት የእሳቸውን ፎቶ የያዘ እና ትግልህን እንቀጥልበታለን የሚል መልእክት ያለው ቲሸርት ነው። ኢንጂኔር ኃይሉ ሻውል የቅንጅት ሊቀመንበር ሳሉ የቅንጅት የውጭ ግንኙነት ኃላፊ ሆነው ያገለገሉት ዶክተር ያዕቆብ ኃይለ ማርያም ስለ ኢንጂኔር ኃይሉ በቀብር ስነ ስርዓቱ ላይ አግኝተናቸው ይህንን ብለውናል። ኢንጂኔር ኃይሉ ሞታቸው በእውነት በጣም ሰው ሁሉ ያሳዘነ ጉዳይ ነው። በጉራጌ ባህል በለቅሶ ላይ አንድ የሚባል ነገር አለ የሀገር ውለታ ያለው ሰው ህዝብን አገርን ያገለገለው ሰው ሲሞት ሰማይ ተሰበረ ይባላል ለቀስተኛው ሰማይ ተሰበረ ይላል እና በእውነት ዛሬ የኢንጂነር ሀይሉ ሞት በኢትዮጵያ ምድር ሰማይ ተሰበረ ማለት ይቻላል ኢንጂነር ሀይሉ በጣም ከብዙ ሰው ልዩ የሚያደርጋቸው ብሄር ጎሳ የሚባል ነገር ጭራሽ አያውቁትም ነበር እንግዲህ ብዙ አብረን ብዙ ተጉዘናል። ወይ እኔ ቤትም በቅንጅት እንቅስቃሴ ብዙ አብረን ተጉዘናል እሳቸው ጋር ብሔር ጎሳ የሚባል ነገር ጭራሽ አያውቁትም ነበር። ስለዚህ የእሳቸው ለቅሶ ዛሬ የመላው የኢትዮጵያ ሕዝብ ለቅሶ ነው እና በእውነት በጣም የሚያሳዝን ነው። ሀገራቸው በጣም የደከሙ የለፉ ሰው ናቸው እና የኢትዮጵያ ሕዝብ ይህንን ያውቃል። እርግጠኛ ነኝ ባለ እውለታነቱም የሚረሳው አይመስለኝም። አመሰግናለሁ ዶክተር ያዕቆብ ኃይለማርያም። ዮሐንስ እንግዲህ በቀብር ስነስርዓታቸው ላይ ምን ተባለ? ስለ ቅርሳቸው ማለት ስለ ሌጋሲያቸው የተባለ ነገር የለም። እንግዲህ በዛው ሰዓት የተለያዩ ሰዎችን አናግሬያለሁ። የብሔራዊ ምክር ቤቱ ሰብሳቢ አቶ ኤርዳውንም አነጋግሬያቸው ነበረ ኢንጂነሩ ዘር ፖለቲካ ሳይቆጥሩ ጠንካራ የፖለቲካ ሰው እንደነበሩ እና የእሳቸውን ሌጋሲ ለማስቀጠል ፓርቲው አሁንም የሚያጋጥሙትን ተግዳሮቶችን እየታገለ የሚቀጥል መሆኑ የእሳቸውን ራዕይ ወይም የእሳቸውም ደግሞ ውርስ የሚያስቀጥል መሆኑ ገልጸውልኛል የብሔራዊ ምክር ቤቱ ሰብሳቢ። በየቲሸርቱም በህይወት ታሪካቸውም ሲገለጽ እንደዚህ አይነት ነገሮች ተንጸባርቀዋል። ዮሐንስ ገብረ እግዚአብሔር ከአዲስ አበባ ለሰጠህን ቃለ ምልልስ አመሰግናለሁ። እግዚአብሔር ይስጥልኝ ነው እና